ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በወቅታዊ ጉዳዮች ላይ የመንግስታቸው አቋም ምን እንደሆነ ለማስረዳት ደጋግመው ወደ መድረክ ብቅ ማለት ይዘዋል። ሁለት ሰዓት የፈጀው የትናንቱ ጠቅላይ ሚኒስተሩ ለጋዜጠኞች የሰጡት መግለጫ ከዚህ ቀደም እንደነበሯቸው ማብራሪያዎች ኢኮኖሚያዊ ጉዳዮች የተጫናቸው አልነበሩም። ይልቅስ ሀገራዊና ቀጠናዊ ፖለቲካዊ ጉዳዮች ጎልተው ታይተዋል። ከሀገር ውስጥ የፖለቲካ ጉዳዮች ቀዳሚውን ቦታ የያዘው በኦሮሚያና አማራ ክልል ተቀስቅሰው በነበሩ ህዝባዊ ተቃውሞች ላይ የኢትዮጵያ ሰብአዊ መብት ኮሚሽን ባቀረበው የምርመራ ዘገባ ላይ ያተኮረ ነበር። የሰብአዊ መብት ተሟጋቾች በመንግስት የሚደገፈው የሰብአዊ መብት ኮሚሽን ሳይሆን ገለልተኛ ወገን በሀገሪቱ የደረሱትን ጥሰቶች እንዲያጣሩ ሲጠይቁ ቆይተዋል። ጠቅላይ ሚኒስትሩ በትናንቱ መግለጫቸው መንግስታቸው በመርህ ምክንያት የውጭ ኃይሎችን ማጣራት እንደማይቀበል ገልጸዋል። የኮሚሽኑ ምርመራ በገለልተኛነት የተከናወነ እንደነበር ጠቅሰው ምስጋናቸውንም አቅርበዋል። የኮሚሽኑ ዘገባ በተባበሩት መንግስታት ድርጅት አካል ጭምር ተቀባይነት እንዳገኘም ተናግረዋል። የተባበሩት መንግስታት የሰብአዊ መብት ጽሕፈት ቤት ጄኔቫ ያለው በዚህ ጉዳይ ላይ ከእኛው የሰብአዊ መብት ኮሚሽን ጋር ተከታታይ ውይይት ካደረጉ በኋላ እና የመጀመሪያውን ሪፖርታቸውን ካዩ በኋላ ይሄ ሪፖርት ተገቢነት ያለው ስለሆነ ተቀባይነት አለው ብሎ ወስዷል። ሁለተኛውንም ሪፖርት ይላክላቸዋል። ስለዚህ የሚመለከታቸው አካላት ሪፖርቱን በይፋ የሚላክላቸው እንደመሆኑ መጠን በኛ አገር ሁኔታ በመርህ ደረጃ የእኛ የሀገራችን የሰብአዊ መብት ጥበቃ የጠበቀ አቅም መጎልበት ስላለበትና ኃላፊነቱን በአግባቡ መወጣት ስላለብን የማንም ጣልቃ ገብነት ሳይኖር እኛው ራሳችን ይህን የማድረግ ችሎታችንን ማጠናከር ይገባናል። መቀመጫውን በጄኔቫ ያደረገው የተባበሩት መንግስታት የሰብአዊ መብት ኮሚሽን ባለፈው ጥቅምት መጀመሪያ በኢትዮጵያ በተቃውሞ ወቅት ስለደረሱ ሰብአዊ መብት ጥሰቶች ገለልተኛ ማጣራት እንዲደረግ በይፋ ጠይቆ ነበር። ጠቅላይ ሚኒስትሩ ቀደም ብሎ ለውጭ የመገናኛ ብዙሃን በሰጡት መግለጫ የተባበሩት መንግስታት ድርጅትን ጥሪ ውድቅ አድርገዋል። በዚያው መግለጫቸው የኢትዮጵያ ሰብዓዊ መብት ኮሚሽን የአቅም እጥረት እንደሚታይበት ተናግረው የነበረ ቢሆንም በትናንቱ መግለጫቸው ግን ኮሚሽኑ አሁን የተከሰተውን ችግር ለማጣራት አቅም አለው ብለዋል። በኮሚሽኑ የምርመራ ዘገባ መሰረትም የመንግስት አመራሮችና የጸጥታ አካላትን ጨምሮ ሁሉም በሂደቱ የተሳተፉ ሁሉ ያላድሎ ተጠያቂ እንደሚሆኑ ተናግረዋል። በጋዜጣዊ መግለጫ ውስጥ በተደጋጋሚ ጥያቄ ሲቀርብበት የተስተዋለው ጉዳይ ግብፅ በቀጠናው እያደረገች ያለችው ወታደራዊ እንቅስቃሴና ከኢትዮጵያ ጋር ያላትን ወቅታዊ ግንኙነት የተመለከተ ነበር። ግብፅ በጎረቤት ሀገራት ወታደራዊ ሰፈሮች ማቋቋሟ ለኢትዮጵያ ስጋት ይፈጥር እንደው የተጠየቁት ጠቅላይ ሚኒስትሩ ተከታዩን ምላሽ ሰጥተዋል። በእኛ እምነት የግብፅ መንግስት በርበራ ላይ ቤዝ አለው የሚለው ሀሰት ነው። በመጀመሪያ ደረጃ እንደዚህ አይነት እንቅስቃሴም የለም። ስለዚህ አንዳንድ ጊዜ የሰሚ ሰሚ ገና ለገና ግብፅ ንዚ ልታደርግ ትችላለች በሚል ታሳቢ የሚፈበረኩ ወሬዎችን ተከትለን እኛም ራሳችን ፖሊሲ የምናወጣ ከሆነ አስቸጋሪ እና መጥፎ ይሆናል ማለት ነው። እኛ ከማንም በላይ በሶማሊላንድ አካባቢ በቂ መረጃ አለን። ስለዚህ እኛ እስከምናውቀው ድረስ እንዲህ አይነት መረጃ የለም። ግብፅ በሌሎች አካባቢዎችም ተመሳሳይ እንቅስቃሴ እንደምታካሄድ ሲወራ እንደሚሰሙ ነገር ግን ከወሬ ያለፈ ተጨባጭ መረጃ እንደሌለ ለጋዜጠኞቹ ተናግረዋል። ጠቅላይ ሚኒስትሩ በኢትዮጵያ ተከስቶ የነበረውን ሁከት ይመሩ የነበሩ ኃይሎች ላይ ግብፅ እርምጃ ለመውሰድ መስማማቷንና የተወሰኑ ሰዎችን እንዳሰሩ እንደነገሯቸውም ገልጸዋል። እንደ ግብፅ ሁሉ የባህረ ሰላጤው ሀገራት በአፍሪካ ቀንድና አካባቢው የሚያደርጓቸው እንቅስቃሴዎች ለኢትዮጵያ አስጊ አለመሆኑን ጠቅላይ ሚኒስትሩ አስረድተዋል። የባህረ ሰላጤው ሀገራት እንቅስቃሴ በየመንና በሶሪያ ካሉ ዓለም አቀፋዊ ጉዳዮች ጋር የተያያዘ እንጂ በኢትዮጵያ ላይ ያተኮረ አለመሆኑን ገልጸዋል። በኢትዮጵያ የተቀሰቀሰውን ተቃውሞ ተከትሎ በገዢው ፓርቲ አባል ድርጅቶች መካከል እርስ በርስ መጠራጠር ነበር በሚል ለቀረበላቸው ጥያቄ እውነትነቱን አረጋግጠዋል። ሆኖም ችግሩ አሁን መፈታቱን ጠቁመዋል። በየብሔራዊ ድርጅቶቹ መካከል አመራሮች መካከል ያለው ግንኙነታችን ጓዳዊ ግንኙነታችን የሚፈለገው ጥንካሬ ላይ የነበረ አይደለም። የተለያዩ መጠራጠሮች ያሉበት ነው የሚል ገምግመን ሂስግላይ ስም አድርገን እያንዳንዱ ሰው ራሱን ክሪቲሳይዝ አድርጓል። በአመራሮቹ መካከል የነበረ ጥርጣሬ ነበር። ከፖለቲካዊ ጉዳዮች ባሻገር ወደ ሳውዲ አረቢያና ሌሎችም ሀገራት ለስራ ስለሚጓዙ ኢትዮጵያውያን ስለ ውጭ ምንዛሬ ጥረት በመንግስትና በግል የጋራ ጥምረት በክልሎች ስለተጀመሩ ኢንቨስትመንቶችና መሬት ወስደው ወደ ስራ ስለማይገቡ ባለሀብቶች ጉዳይ ጥያቄዎች ተነስተውላቸው ጠቅላይ ሚኒስትሩ ምላሽ ሰጥተዋል።